አዲስ አበባ የመጡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ አየር ማረፊያ በቦሌው የተደረገላቸውን አቀባበል አስመልክቶ ዘጋቢያችን መለስካቸው አመሀ በስፍራው ነበርክ። እስቲ ያንተን እይታ ደግሞ ንገረን። እንዴት ነበረ አቀባበሉ? አቶ ኢሳያስ አፈወርቂ የሀገረ ኤርትራ ፕሬዚደንት ከዚህ ሰት በኋላ ሲያርፉ በስፍራው የነበሩት ዶክተር አህመድና የኢትዮጵያ ጠቅላይ ሚኒስትር፣ ሌሎች ባለስልጣናት፣ አርቲስቶች፣ እንደዚሁም የተለያዩ ሃይማኖት መሪዎች፣ ባለስልጣናት በስፍራው ተገኝቶ የነበረ ከበሯቸው ከዚህ በፊት ብዙ ጊዜ አልተለመደና ና እንዲሁም በተረሳ አቀባበል በበርስ ተኩስ ነበር የተቀበሯቸው። ዶክተር አብይ አህመድ ፕሬዚዳንት ኢሳያስ አፈወርቂ ከዚያ በኋላ ሲመጡ በጣም ትልቅ ጩኸት ያለበት እልልታ የነበረበት አካባቢ ነበረ። ሞቅ ያለ ነበረ በጣም አካባቢ በአውሮፕላን ማረፊያው አካባቢ የነበረው። ከዚያ በኋላ ብዙም ሳይቆይ ከአውሮፕላን ማረፊያው ወጥተው ወደ መንገድ በሚገቡበት ጊዜ ከህዝቡ ህዝቡ የነሱን መኪና መሪዎቹ መኪና ሲመለከት ቀጥታ ከግራም ዘቀኝም ሊወራቸው ነበረ የሞከረው። አስመራ በቴሌቪዥን አይቶት የነበረውን ህዝቡ ይህም አዲስ አበባም ሊደግም ነበረ የፈለገው። ይህንና በጸጥታ ኃይሎች ተከላካይነት በፍጥነት ወደ ቤተ መንግስት ሄደዋል። አየር ማረፊያ ውስጥ ተከሰተ ወዳልከኝ ሄድና የመድፍ ተኩሱ ከዚህ በፊት ባልተለመደ ሁኔታ ብልሀኛል አየር መንገድ ውስጥ ነው ተኩሱ የተደረገው። እዚያው አየር መንገዱ አሮፕላን ማረፊያው አካባቢ ነው በትክክል ከት ተኮታጫው ድምፁ ግን በጣም ጉልህና ግርማ ሞገስ ያለው ተኩሶ ነበረ። ከዚህ በፊት ተደመረን ያልኩት በነገሮች ላይ ቀድሞ ቀድሞ እንግዲህ ሳውቅኔ አጼ ኃይለ ሥላሴ ጊዜም ሆነ በደርግ ጊዜ እንደዚህ ያሉ ነገሮች ይፈጸሙ መለከት ነበረ። ምክንያቱም የሚፈ ተኩስ አንድም የበዓል ማብሰሪያ ነው፣ ሌላም ግዳ ትልቅ እንግዳ መቀቢያ ነው እና ይሄ ነገር በኢህአዴግ ጊዜ ብዙም አላየም ማስታውሰው ግን በአሁኑ ጊዜ በዶክተር አብይ አህመድ ያምራል ጊዜ ይሄን የመጀመሪያ ጊዜ ማየቴ ነው መስማቴ ነው። እንደዚህ ትልቅ ተኩስ ሲሰማ የደመር ተኩስ ሲሰማ ማለት ነው። ህዝቡ ቦሌ አካባቢ ላይ ብቻን የነበረው ለመቀበል የወጣው ህዝብ አይደለም፣ በሙሉ ቤተ መንግስት ድረስ የነበረ ይመስለኛል። እንግዲህ የኔ ያየሁት ልክ እኔ ስወጣ ከወሎ ሰፈር ኳ በጠዋት ማለት በጠዋት ገና ብዙ ሰው ነበር የሚጠባበቅ ያለ አገር ቋጫ ሰዎች እንዲያውም በአስራ አምስት ሰዓት የነበሩ ወንዶች ወጣቶች ታዚያው ነበሩ በጣም ብዙ ነበር። በመንገድ ይጠብቅ የነበር ይጣበቅ የነበረ ህዝብ ይሁንና፣ አስመራ እንደተመለከት ነው ባለ የዎቹን መኪና በእግር እየታጀበ የሚኬንበት አልነበረም። ልዩነቱ ይሄ ነው። እና በጣም በአጭር ጊዜ ውስጥ ነው ወደ ቤተ መንግስት የደረሱት ማለት ነው። እንጂ ህዝቡ ከአውሮፕላን ማረፊያ እስከ ቤተ መንግስት አካባቢ ድረስ እንደነበረ እገምታለሁ። ሌላ ስነ ስርአት፣ ሌላ ፕሮግራም አልነበረም። ሰው መንገድ ላይ ወጥቶ ቆመ። እነሱ በመኪና ሲወጡ ቀጥታ ወደ ቤተ መንግስት ገቡ ማለት ነው። ለአቀባበል ከተሰለፈው ሰው ጋራ ግንኙነት አልነበራቸውም። ወይም የሚያገናኛቸው ምንም አይነት ፕሮግራም ዝግጅት ነገሮች አልነበሩም አልነበረም። ብንነገርኩት በአውሮፕላን ማረፊያ ውስጥ ትልልቅ የባለስልጣናት ታ የሃይማኖት አባቶች በስተቀር እጅ ለእጅ ተያይዘው ልቅ አስመራ እንደተመለከት ነው። ከህዝቡ ጋር ያሉበት አለ እንደከህዝቡ ጋር የተገናኙበት መንገድ ናስሳ አልነበረም። የተለየ ፕሮግራምም አልነበረም። የጥበቃ ሁኔታ የጸጥታ ሁኔታ የጸጥታ ሁኔታ እሱ ነው እንግዲህ። በጣም ከፍተኛ ከትናንትና ጀምሮ ከፍተኛ የጸጥታ ኃይሎች በመንገድ ነበሩ፣ ሲያስተናብሩ ነበሩ። ከዚያውም በየከበሬዎቹ ወይም በየመንደሮች መውጫ ሁሉ ሰው ይፈተሽ ነበር። በከፍተኛ ሁኔታ የጠጣ አወቁ ጠንካራ ነበር። መለስካቸው እንግዲህ በጣም እናመሰግናለን። ከምሽቱ ሶስት ሰዓት በሚኖረን የሬዲዮ ፕሮግራም ላይ ሰፋ ያለ ዝግጅት ይዘህ እንደምትመለስ ተስፋ አድርጋለሁ። ለአሁኑ ለማህበራዊ ሚዲያና ለዌብሳይታችን ለሰጠህን ማብራሪያ በጣም እናመሰግናለን። በጣም አመሰግናለሁ።